The Voice of America. በደቡብ ክልል ደቡብ ኦሞ ዞን የኦሞ ወንዝ መጥለቅለቅን ተከትሎ በዳሰነች ወረዳ አስራ አምስት ሺህ ዜጎች መፈናቀላቸውን የዞኑ የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መላኩ ለማ ተናገሩ። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋሩማ ድጋፍ መሰጠት መጀመሩን ገልጸዋል። ዮናታን ዘብዴዎስ ዝርዝር ዘገባ አለው። በደቡብ ክልል ደቡብ ኦሞ ዞን ዳስተነች ወረዳ ከ15 ሺህ በላይ ዜጎች የኦሞ ወንዝ ተከትሎ በተፈጠረ መጥለቅለቅ መፈናቀላቸውን የደቡብ ኦሞ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ መላኩ ለማ በስልክ ለቪኦኤ ተናግሯል ከዚህ ጋር ተያይዞ በዳሰነች ወረዳ ወደ አርባ ቀበሌያት አሉ ሀያ ስምንቱ ቀበሌያት በኦሞ ውሀ ዙሪያ ስር ያሉ በመሆናቸው በነኛ አካባቢ ላይ ጉዳት አድርሷል በአካባቢው ያሉ ማህበረሰቦችን ቀደም ብሎ ከጊቤ ሶስት ሀይል ማመንጫ በተሰጠን መረጃ መሰረት አርብቶ አደሩ ተቀይው እያስወጠን ባለንበት ወቅት ላይ ነው ጎርፉ የተጠፈሰው። በአሁኑ ሰዓት አስራ አምስት ሺህ ዘጠኝ መቶ ሰማንያ አምስት ቤተሰቦች ተፈናቅለዋል። እነኚህ የተፈናቀሉ ማህበረሰቦችን ወደ አንድ አካባቢ እያሰፈርን ነው ያለ ነው። ከተፈናቀሉ አስራ አምስት ሺህ ዜጎች በተጨማሪ በርካታ የቤት እንስሳቶች መጎዳታቸውን ገልጠው ማህበራዊ ተቋማትን መውደማቸውን ጠቅሰዋል። ያን ተከትሎ ከዘጠና ሰባት ሺህ በላይ እንስሳት አውጥተናል። ከዛ ውስጥ ወደ ሀያ ሺህ የሚጠጉ አጥቢ እንስሳት መሆናቸውን ለይተናል። እነኛ አጥቢ እንስሳቶች ፈጣኝ የመኖ አቅርቦት ካላደረስን፣ በቀጣይ ለሞት የሚዳረጉበት ሁኔታዎች እንዳሉ ነው እያየን ያለ ነው። ከዛ ጋር ተያይዞ በአካባቢው ላይ ጎርፉ ባስከተለው ጉዳት ስምንት መቶ ሰባ ሶስት ነጥብ አምስት ሄክታር ማሽላ በኮሎ የሙዝ እርሻዎች ወድመዋል። አስራ አምስት ትምህርት ቤቶች ከጥቅም ውጪ ሆነዋል። ሶስት ጤና ኬላ፣ ሁለት የእንስሳት ተቋም፣ ሌሎችም ተቋማት በአካባቢው ላይ ያሉ ተቋማቶች በውሃው የወደሙበት ነው ያለው። የነፍሳድን ስራዎች የተሰሩ መሆናቸውን ተናግረው ተያያዥ ስጋትን መፈጠሩን አቶ መላኩ ገልጠዋል። በደሴት ውስጥ ተከልለው ያሉት በቀጣይ የማውጣት ስራዎች የተሰሩ ነው። አንዳንዱ አሁን የወጣ ያለበት ሁኔታ ሁኔታዎችም አሉ። ከክልል ሞተር ጀልባ መጥቶ ነበር። በዛም ተጠቅመን የማውጣት ስራዎች እየተሰሩ ነው። ቀጣይ ሊከሰት ይችላል የምንሰጋው እኚህ ሰዎች ከሚኖር በቀ ስናወጣ ድንበር አካባቢን ከመሆኑ አኳያ ከቱርካን አካባቢ ጥቂቶች ሊነሳ ይችላል። የከፍቶች መዘራረፍ የተለመደ ነገሮች ናቸው። በዚህ ማስታደር መሀል ላይ ይህም ሊከሰት ይችላል ይህንን ምቹ አጋጣሚ ተጠቅመው በሚል ላይ ርብርብ እየተደረገ ነው ያለው። የሄሊኮፕተር ጥያቄ አቅርበናል። ጀልባ ልንደርስባቸው የማንችላቸው አካባቢዎች ላይ በሄሊኮፕተር ታግዘን እናወጣለን የሚል ሳቢዎች ስለነበሩ ከሚመጣው መረጃዎችም አኳያ የተለያዩ አካባቢ ሰዎች አሉ። እንዳሁን በዳሰነች ራ አስራ ስድስት ደሴቶች አሉ። ጎባ የተከበቡ እነ ደሴቶች ውስጥ አካባቢ የቀሩ ሰዎች ማህበረሰቦች አሉ የሚል መረጃዎች በመምጣታቸው እነኛ መረጃ ተከትሎ ክልል ያቀረብንበት ሁኔታ ነበረው። ሄሊኮፕተር ግን በመጣው ጀልባም ታግዘን የተለያዩ ጥረቶችን አክለን የማውጣት ስራዎች እየተሰራ ነው ያለው። ጊቤ ሶስት የኢትዮጵያ ኤሌክትሪክ ኃይል ማመንጫ ፕሮጀክት ቅርብ ማስጠንቀቂያ የሰጠው እያለ ለምን ስጋት ያለባቸውን አካባቢዎች ለይታችሁ ቀድማችሁ አርቢ ወታደሮችን ሌላ ቦታ አላሰፈራችሁም ተብሎ ለቀረበላቸው ጥያቄ አቶ መላኩ የሚከተለውን ተናግሯል። አሁን አደጋ ደረሰ ያለው የጊቤ ሶስት ውሃ መለጠቅ ነው። ጊቤ ሶስት ኃይል ማመንጫ ፕሮጀክት ከተገነባ እና ውሃ መያዝ ከጀመረበት ጊዜ ጀምሮ በደቡብ ኦሞ የኦሞ ወንዝ ሞልቶ ፈሶ ጉዳት ከፍርሰዋትም ከፍተኛ የሆነ እንደ ሀገርም ዝናብ በመኖሩ የጊቤ ሀይል ማመንጫ ውሃ በመያዙ እንደሚለቁ ቅድመ ማስጠንቀቂያ መጥተው እዚህ በአካባቢ ሙሌ ስላለ እንለቃለን የሚል ነገር ተነግሮን ነበር። ከዛ ጀምሮ ቅርበ የተደረጉ ነው አሩሳ ለማውጣት የተሞከረ ነው። እዚህ ላይ ላለማውጣት ፍላጎት ኖሮን የዘገየንበት አግባብ ሳይሆን ጥረቶች እየተደረጉ ባለበት ሂደት ላይ ነው ውሃው የተለቀቀ። የደቡብ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋሩማ እንዳሉት አስቸኳይ ሰብአዊ ድጋፍ ለማድረግ ጥረት ተጀምሯል። ከነበሩበት ተነስተው ወደ ደረቅ አካባቢ እንዲሰፍሩ የተደረጉ በሺዎች የሚቆጠሩ እንስሳትን በመኖ ጥረት እንዳይጎዱም ከእንስሳትና አሳ ሀብት ቢሮ ጋር በመነጋገር መኖ ለማቅረብ የተሰራ መሆኑንም አቶ ጋንታ ተናግረዋል። በፌደራል በክልልም እየተጓጓዘ ነው እየደረሰ ነው ያለው የት የት እንስሳት ግጦች መጋት ይችላል የምለውን የእንስሳት ቢሮ ከምግብ በተጨማሪ ንጹህ የመጠጥ ውሃ አቅርቦትን ችግር ለመቅረፍ እንቅስቃሴ መጀመሩና በሰፈሩበት ወረርሽኝ ተከስቶ የከፋ ችግር እንዳይፈጠር የጤና አገልግሎት ዝግጁ መሆኑን ገልጠዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድስ